እግዚአብሔር አምላካችን እናመሰግንሃለን። መልካምነትህና ቸርነትህ በየጊዜው ስለሚበዛለን አሁን ደግሞ እንሆ ወደ ሌላ ሩብ ዓመት አሸጋግረህን ሌላ ትምህርት ተጨማሪ ትምህርት እንድናጠና እድል ስለሰጠህን እናመሰግንሃለን። እግዚአብሔር አምላካችን ሆይ ወንጌልን በዮሐንስ እይታ በምናጠናበት ጊዜ ዋናው የዮሐንስ እይታ ማመላከቻው የሆነውን ክርስቶስን እንድናውቅ፣ እርሱን እንድንወደው፣ እርሱን በማወቅ ወደሚገኘው ዘላለማዊ ሕይወት መምጣት እንድንችል እያንዳንዳችንን እንድትረዳን እንለምንሃለን። ይህንን ሶስት ወር ይህንን ትምህርት በምናጠናበት ጊዜ መንፈስህ አብሮን እንዲሆን፣ ያልተገለጠልንን ያልታየንን ነገር ደግሞ እርሱ እንዲያስረዳን፣ እንዲገልጥልን እንጋብዛለን። በክርስቶስ ኢየሱስ ስም ብለህ አሜን። እግዚአብሔር ይባርክ፣ ዶክተር ዮናስ። ውድ አድማች ተመልካቾቻችን ስለ ትንሽ ለፓስተር ኤፍሬም ልንገራችሁ እና እንቀጥለን። ፓስተር ኤፍሬም የዚህን ሩብ ዓመት የጥናት መመሪያዎችን የተረጎመልን ነው። እግዚአብሔር ይባርክ። ከአንተ ጋር እንደዚህ ማጥናት እድል ስላገኘን ደስ ብሎኛል። እንዲሁም ደግሞ ሌሎችም ይኖራሉ ከዚህ በፊትም የምታውቋቸው ይኖራሉ። እንደው ግን እስቲ ጠቅለል ወዳለ ሀሳብ ወደዚህ ሩብ ዓመት ጥናት ስንገባ ፓስተር ዮሐንስ ማን ነው? እንግዲህ ዮሐንስ በመጽሐፍ ቅዱስ ከጌታ ደቀ መዛሙርት መካከል አንዱ ነው። በተለይ የቅርብ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወዳሽ ከሚባሉት ጴጥሮስ፣ ያዕቆብ ቀጥሎ ዮሐንስ ይጠቀሳልና የእሱ ደግሞ የተለየ የሚሆነው አንደኛ ብዙ ጊዜ ሰዎች የሚያውቁት ረዥም እድሜ መኖሩና የመጨረሻው በሕይወት የነበረው ሐዋርያ በፍጥሞ ደሴት እስከ መሰደድ ድረስ የደረሰው ነውና በሽምግልናው እድሜ ጠግቦ የሞተ ነው። ግን ከዛ በፊቱ ከዛ በፊት ከመሞቱ በፊት ወደ ጌታችን ልብ ቀርቦ የጌታን ቃል በቅርብ በማዳመጥ የተለየ ፍቅር በጌታ ላይ ያሳደረ እንደሆነ እንደውም ስለ ራሱ ኢየሱስ ይወድ የነበረው እያለ ዮሐንስ የጻፈበት ሁኔታ ኢየሱስ ኦፍኮርስ ሁሉንም ይወዳል። ግን ይሄ ቅርርቡ ደግሞ እንደ መቅረቡ መጠን የዮሐንስ ወንጌል ብቻ ሳይሆን መልእክቱም እንደገና ሲጨመር ደግሞ ማንም ያላየውን ራእይ በዮሐንስ ራእይ የጻፈ የእግዚአብሔር ባሪያ ነበረና ና በእርግጥ ከሌሎቹ ሶስቱ ወንጌላት ከማርቆስ፣ ከሉቃስ እና ከማቴዎስ በበለጠ እና አሁን በዚህ ሩብ ዓመት እንደምናጠናው ክርስቶስን ያሳየ ነው ብንል ለእውነት ማጋነን አይሆንም። እውነት ነው። እንደው ግን አሁን አንተ ስትተረጉመው በጣም እንደተባረክ ተስፋ አደርጋለሁ። ምን ይጠብቁ ተመልካች አድማጮቻችን እንደው እንዴት ያጥሙት ዮሐንስ እንዴት ያጥሙት እድል ትሰጣቸዋለህ። መቼም የእግዚአብሔር ቃል አዲስ ነው። እኔ በርካታ የማላቃቸውን ነገሮች ነው ያወቅኩት። እንዲህ ነበር እንዴ ይሄ ቃል ይሄ ጥቅስ እንዲህ ነበር እንዴ እያልኩ ነበረ ስተረጉም የነበረውና፣ ልበ ሰፊ መሆን አስፈላጊ ነው። በዚህ መጽሐፍ ቅዱስ ውስጥና በጠቅላላው በማንኛውም ሬስ ዙሪያ ብሉይ ኪዳንን ብናጠና፣ አዲስ ኪዳንን ህግን፣ ትንቢትን፣ ራዕይን ብናጠና ሁልጊዜ የብሔራ አይነት ሰዎች የተከፈተ ልብ እና ልበ ሰፊዎች ነበሩ ይላል። ስለ ቤሪያ ሰዎች መጽሐፍ ቅዱስ በሐዋርያት ስራ ሲናገርና በሐዋርያት በነ ጳውሎስ የተሰበከውን ስብከት እንኳን እንዲህ የሆንን ብለው ሆኖ ሲያገኙት ግን ቃሉን በሙሉ ልባቸው ተቀበሉት ይላል። ስለዚህ ይሄ ማጥናት አንድ ነው፣ ማንበብ አንድ ነው፣ መቀበል ወይም ያንን ቃል መጠበቅ ደግሞ ሌላ ነው እና ራስን በማዘጋጀት ልበሰፊ በመሆን ካጠና ነው እግዚአብሔር ድንቅ የሆነ ብርሃን ያፈራል ብዬ አሜን። እግዚአብሔር ይባርክ። ዶክተር አንተስ ምን ትጠብቃለህ? አድማጭ ተመልካቾቻችን ምን ይጠብቁ? እንግዲህ ይህንን ኳርተር ይህንን ሩብ ዓመት ጥናታችንን የዮሐንስን ወንጌል ስናጠና በመግቢያ ሀሳብ ላይ የቀረበ አንድ ታሪክ አለ። ያ ታሪክ ምንድን ነው? በአንድ ሱቅ ውስጥ የተሰቀለ በኢራን ሀገር ውስጥ የተሰቀለ አንድ ምንጣፍ አለ። ያ ምንጣፍ በልዩ ሁኔታ ተሰርቷል። የሚያሳየው በስዊዘርላንድ ያለን የአልፕስ ተራራ እይታ ነው። ሴነሪ ነው የሚያሳየው እና ያንን እንግዲህ የሚሰሩት ሰዎች ሲሰሩት የተለያየ ቀለሞችን ተጠቅመዋል። የተለያዩ ክሮችን ተጠቅመዋል። ክሮቹ ደግሞ በጣም በሚገባው ቦታ ላይ ታስረው በደንብ ጠንክረው እንዳይሾልኩ ተደርገው ከዛ በኋላ ተከርከመው ቆንጆ፣ ኋላ ምንጣፉ ካለቀ በኋላ ግን የሚገርም ሥዕል ሆኖ ነው የምናየው እና የዮሐንስ ወንጌልም የዛ አይነት ሀሳብ አለበት ዲቴይል ገብቶ ወይም ደግሞ ጠለቅ ብሎ ገብቶ አንዳንድ እይታዎችን ስለ ክርስቶስ ያሳየናል። እንግዲህ እዛ ምንጣፍ ላይ ክሮቹ እንዴት እንደታሰሩ ማየት በራሱ አንድ የሚመስጥ ነገር ሊሆን ይችላል። እንዴት አድርገው እንደሰካኳቸው እነሱ እነሱ እነሱን በማየት ሰው ይገረማል። ግን አጠቃላይ ግን ምንጣፉን ስናየው የሚያሳየው ነገር ምንድን ነው? ያንን የአልፕ ተራራ እይታ ነው የሚያሳየው። ዋናው ነገር እሱ ነው። እንደዛ መቋጠራቸው፣ እንደዛ መቅለማቸው፣ የተለያየ ከለሮች መግባታቸው ያንን ስዕል ለመሳል ነው። ስለዚህ በዮሐንስ ውስጥ የምናገኘው ትልቁ ስዕል ክርስቶስና የክርስቶስ አገልግሎት ነው። ክርስቶስና አገልግሎቱን ደግሞ ማወቃችን በተለይ ደግሞ ክርስቶስን ማወቃችን የዘላለም ሕይወት ነው። ስለዚህ ዋናው ስዕል ክርስቶስ እና አገልግሎቱ እንደሆነ እናያለና ዮሐንስ ያንን ነው ትልቅ አግዝፎ የሚያሳየን ሀሳብ። እውነት ነው እግዚአብሔር ዶክተር፣ በሚገርም ሁኔታ እኔም ላነሳው የነበረው ከዚህ የሚታየው ይሄ ነው። ታዲያ ወንጌላዊ ዮሐንስ በጻፈው መጽሐፍ ላይ ስለ ክር ቋጠሮቹ እናተኩር ወይስ አልፕስ ተራራ ላይ ስላለው ያ ምንጣፉን የሰራው ሰውዬ ዋና ሀሳቡ ማሳየት የፈለገው የአልፕስ ተራራን ዋና ምስል ያን ግዝፉን ነው የቱ ላይ እናተኩር ነው። ስለዚህ እያንዳንዱ ክፍል ከሆነው እያንዳንዱ የክሮቹ ቅርጾች ጋር አስተያየትን የምናነበው እንዲሁም ደግሞ በሙሉ አውዱ የምናነበውን ሀሳብ ልንረሳ አይገባም። ሁለቱም እንዳስቀመጡት ነገር ግን ትልቁ በሌሎቹ ማናገኛቸው ዮሐንስ ግን የጻፋቸው ኢየሱስ ከተለያዩ ሰዎች ጋር የነበራቸውን ቃለ ምልልሶች እዚህ ውስጥ እናያ ከናትናኤል፣ ከኒቆዲሞስ፣ ጉድጓዶ አጠገብ ከነበረችው የሳሙራይት ሴት ጋር እንዲሁም ደግሞ በቤተሳይዳ በውሃው ገንዳ ከነበረው ሽባ፣ እውር ሆኖ ከተወለደው መቁጠር እንችላለን። ከአላዛር፣ ከጲላጦስ፣ ከጴጥሮስ ብዙ ሌሎች መጽሐፎች ላይ ያልተገለጹ ውይይቶችን እናያለን። ከሁሉ ደግሞ የበለጠ የዮሐንስ ወንጌል በሐዋርያው አማካኝነት ለእኛ የተላለፈ የእግዚአብሔር ቃል ነው እንደ ሙሉ መጽሐፍ ቅዱስ ወንጌል የመጣው በሰብአዊ ፍጡር ፈቃድ ሳይሆን በእግዚአብሔር ፈቃድ ነው። ዮሐንስ መንፈስ ቅዱስ ብዙ ወሳኝ ጭብቶችን ለማስተላለፍ የተጠቀመበት ፈቃደኛ የሆነ መሳሪያ ብቻ ነው። ከነዚህም ጭብቶች መካከል ቃሉ ወይም ሎጎስ የምንለው ብርሃን፣ እንጀራ፣ ውሃ፣ መንፈስ ቅዱስ፣ አንድነት፣ ምልክቶች፣ ምስክርነትና ትንቢት ይገኙበታል። እነዚህ ዋናና ሀሳቦችን እንግዲህ በዚህ ሩብ ዓመት ውስጥ የምናነሳቸው ይሆናሉ። እንደ ትልቅ መግቢያ ሀሳብ ይሄን ካነሳሁኝ ዮሐንስ ምንጣፉ የተሰራበትንም እያንዳንዱን እንዳየነው ሁሉ ትልቁን አሁን ዶክተር እንዳለው የኢየሱስን ዋና ምስል እንድናይ ይጋብዘናል። ለዚህም ደግሞ ሲጋብዝ ምን ብሎ ይጀምራል? የመግቢያ ሀሳባችን ያለው ዮሐንስ ወንጌል 20 ከ30 እስከ 31 ያለው ነው። እንዲህ ላንብበው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቃ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል የተጻፈው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናውቅ ደግሞ በስሙ አምነን የዘላለም ሕይወት እንድናገኝ ይህ ተጽፎልናል ይለናል። በነገራችን ላይ ዮሐንስ ማለት እግዚአብሔር ባለጸጋ ማለት ነው። እሱ ብቻ አይደለም፣ የተወደደ የሚል ትርጉምም አለው። ቅድም ፓስተር በደንብ አንስተዋል። አሁን ወደ ዋናው ሀሳብ ልምጣ። ለምንድን ነው ክርስቶስ ተአምር ማድረግ ያስፈለገው? በአንድ ሊጀምር ምክንያቱም ሁሉም ተአምሮችን ያደረገው ኢየሱስ ምክንያቱም ሀሳቡን ስናይ በተለይ ደግሞ በእኛ አሁን በዚህ ዘመን ካለው አውዳው አንጻር እንድታይልኝ እፈልጋለሁ። ተአምራትና ድንቆችን በማየት ኢየሱስን ማየት እንችላለን? ከቻልንስ ጠቃሚ ነው ማለት ነው። አይተንስ አምነናል ብለን ልንሳሳት የምንችልበትስ ቀዳዳስ አለ? በጣም ጥሩ ጥያቄ። እንግዲህ እነዚህ አሁን ወንድሜ ሙልነ ያነሳኸው፣ በእያንዳንዱ ትምህርት እንደገናም ደግሞ በእያንዳንዱ ቀን ባደረጋቸው በተለያዩ ምልክቶች ይላቸዋል ዮሐንስ፣ እነዛን ተአምራቶች ድንቆች እና ምልክት ደግሞ ማለት ሰንበት ትምህርቱን እንደሚያሳየን ወደ አንድ ትልቅ ጉዳይ የሚመራ ወሳኝ የሆነ መለኮታዊ ክስተት ነው ይላል። እና እዚህ ላይ አሁን ወደ አነሳው ጥያቄ እመጣለሁ። ግን መግቢያው ላይ ያነሳው ሀሳብ በጣም ለተመልካቾቻችንም አድማጮቻችንም ወሳኝ ነው። ምክንያቱም ጥቃቅን ነገሮች ላይ ትኩረት እያደረግን ዋናውን ምስል መሳት የለብን። እነዚህ ምልክቶች ጌታ ያደረጋቸው ጥቃቅን ነገሮች ናቸው ልናይና እንድናምንምና የዘላለም ሕይወት እንዲሆነን ግን ዋናው ምስል ደግሞ ዛሬ የምናየው ሁሌ እንደምናጠናው ጌታችንና መድኃኒታችን የሱስ ክርስቶስ ነው። በፋርስ በዛ በኢራን ቴራን ከተማ ውስጥ ያለ ሱቅ በሚገኝ አንድ ትልቅ ምንጣፍ ላይ ሰው ገብቶ ሁለት አማራጭ አለው ይላል አይደል መግቢያው። ጥቃቅን ነገር ላይ ትኩረት ማድረግ ይችላል። እያንዳንዱ ቀለም ላይ ቋጠሮ ላይ በየካሬው ያለው ነገር እዛ ላይ መጨነቅ ይችላል። እነዛ ነገሮች ነው አሁን እውነታ ነው። ትልቁን ነገር ያመጡት እነሱ ናቸው። ግን እዛ ላይ መቅረት የለበትም ነው አንድ ሰው አሁንም ምልክቶችን ስናይ እኛ ምልክቶቹ ላይ መቅረት የለብንም። ድንቅና ተአምር እየጠበቅን እነዛ ላይ መቅረት የለብንም። ዋናው አሁን በመጀመሪያ ቃል ነበረ ብሎ ነው የጀምረው ዮሐንስ፣ ዮሐንስ ወንጌል አንድ አንድ ላይ ቃሉ ላይ ትኩረት እንድናደርግ ነው። የእምነት መሰረትም እሱ ነው። ለመዳንም የሚሆነው እሱ ነው። የእግዚአብሔር ልጅ ነው። ስለዚህ በዚህ ዘመን በተለይ በርካታ ቀናት ላይ እንመጣለን። እያንዳንዱ ድንቅና ምልክት የራሱ አውድ አለው። በዛ አውድ ይህንን ዘመንም ለመመልከት እንሞክራለን እና ጥናታችንን ስንቀጥል ሳለ እንደውም አንዳንድ ጊዜ ምን ይባላል መጽሐፍ ቅዱስን ለመጀመሪያ ጊዜ የሚጀምር ሰው ከብሉይ ኪዳን ዘፍጥረትን ከአዲስ ኪዳን ደግሞ ዮሐንስ ያጥና ይባላል። ለምን? በጣም ሲምፕል በቀላሉ ወንጌልን ክርስቶስን ያስተዋወቀ ነው። ከመጀመሪያው ከቃና ገሊላ ጀምሮ ተአምራት እንዴት እንዳደረገ፣ ከእሱ በፊት የመጣው መጥመቅሎስ ማን እንደሆነ የሚጀምር ነውና ይሄ የወንጌል መጀመሪያ ስለሆነ የወንጌል መጀመሪያ መጨረሻም ደግሞ ክርስቶስ ነው እና ዋናው ላይ ትኩረት ካደረግን በጥቃቅን ነገሮች ተሳስተንም ወይም እዛም ላይ አንቀርም ማለት ነው ወደ ዋናው ምስል ሊመራን የተሰጠን ነገር ስለሆነ ሁሌ ያንን ትኩረት እንድናደርግ ይጋብዘናል፣ የሚለውን አሁን ከመነሻው ባነሳ ጥሩ እውነት ነው። እግዚአብሔር ይባርክ። ስለዚህ ዶክተር፣ አሁን ወደ አንተ ስመጣ እንግዲህ አልፕስ ተራራ ላይ ያለውን ተፈጥሮ ያንን ነው ዋናው ሀሳቡ ብለናል። እዛ ጋ ያለው እንዳለ አለ። አሁን ዛሬም እናጠናው አንድ ሶስት አምራት ላይ እናተኩራለን። ለምን የሚለውን ጥያቄም በደንብ አሁንም እመለሳለሁ ወደ እናንተም ኢየሱስን እንዴት ነው አሁን ያሳየን? ያ ተአምር እንዴት ነው ያሳየን የሚለውን እንስላለን። ምክንያቱም ትልቁ ፒክቸር ኢየሱስ ነው ብለናል። ኢየሱስን ለማየት ያ ተአምር እንደጠቀመን ሁሉ እዛ ተአምር ውስጥ ጥቃቅን እንላቸዋለን። ለምሳሌ የመጀመሪያው ተአምር ቃና ዘገሊላ ላይ ኢየሱስ ውሃውን ወደ ወይን ጠጅ የቀየረበት ተአምር ነው። እዚህ ተአምር ላይ ምን ታያለ? ትልቁን ፒክቸር አንስተ ውስጥ ላይ ያሉትን እንድታነሳልኝ ይፈልጋል። አንድ ነገር ኢንፋሳይዝ ወይም ትኩረት ሰጥተን እንድንሄድ ይፈልጋለው። ያ ምንድን ነው? ዮሐንስ ለምን እነዚህን ታሪኮች ጻፈ የሚለውን ብናይ የበለጠ ደግሞ እያሰፋ ነው ስለምንሄድ ክርስቶስ በዚህ ምድር ላይ አገልግሎቱን ከጀመረ በኋላ እስከሚያደርግ ድረስ ሶስት ዓመት ተኩል ቆይቷል። ሶስት ዓመት ተኩል ማለት ስ 1260 ቀናት ማለት ነው። ነገር ግን በዮሐንስ መጽሐፍ ውስጥ የምናያቸው የክርስቶስ ቀናትን ስንመለከት ወደ 29 አካባቢ ናቸው። የ29 ቀን ክስተቶችን ነው ዮሐንስ ጽፎ፣ እነዚህ በቂ ናቸው። ግን ክርስቶስ ያደረገውን ነገር ብንጽፈው መጽሐፍ እንኳን አይበቃውም ይላል እነዚህን ግን የጻፈበት ምክንያት ምንድን ነው? ለእኛ እምነት እንዲሆን ምክንያቱም ክርስቶስን ማወቅ ክርስቶስን እንድናውቀው በማወቃችን እምነት እንዲሆንልን ክርስቶስን በማወቅ ደግሞ የዘላለምን ሕይወት እንድናገኝ ነው ስለዚህ ይህንን በዮሐንስ መጽሐፍ ውስጥ የተጻፉት ነገሮች ክርስቶስ ያደረጋቸው እነዚህ ብቻ ናቸው እንድንል አያደርገንም ማለት ነው። ስለዚህ ብዙ ነገሮች አሉ። ከእንደዛ ግን ተጨምቆ ይሄ መጥቶልናል። 29 ቀን ይሄ ማለት በመቶኛ ብናሰላው ከሁለት ነጥብ ሶስት አካባቢ ፐርሰንት የምትሆኗ ነገር ብቻ ነ ትጽፋለችው እሷም ደግሞ የተጻፈችበት ምክንያት ያንን ግዙፍ የሆነውን የክርስቶስ ምስል እንድናይበት ነው። በሱም እንድናምን። ስለዚህ የቃና ዘገሊላን ታሪክ ስንመለከት በዛ ውስጥ ምንድን ነው የምናየው ስንል ልንገነዘብ የሚገባው ነገር አንድ ክርስቶስ የመጀመሪያውን ተአምር ያደረገው ሶሻል ኢቨንት ወይም ደግሞ ማህበራዊ ግንኙነት ውስጥ ነው። ስለዚህ ከሰዎች የቀን ተቀን ህይወት ጋር በጣም ቅርብ የነበረ እንደሆነ ያሳየናል። በዛ ውስጥ እንግዲህ በእናቱ በኩል የወይኑ ማለቅ ሲነገር ክርስቶስ አሁን ጊዜ አልደረሰም አለ። እንግዲህ ይህንን በደንብ ሰፋ አድርገን እናየዋለን፣ ግን አሁን ኢቨንቱ ላይ ብቻ ወይም ክስተቱ ላይ ብቻ እናተኩርና እንደዚህ አድርጎ አላቸው ለመንጻት አገልግሎት ይውሉ በነበሩት ጋኖች ላይ ስድስት ጋኖች ላይ ውሃ ሙሉባቸዋል። እንግዲህ ይሄ ወይኑን ያወጣበት ያን ውሃ እስራኤላውያን ልምዳቸው የሆነውን ራሳቸውን ማንጻት ሲበሉ ሊሆን ይችላል፣ የተለያዩ ተግባር ሲያደርጉ ሊሆን ይችላል። የሚያነጹበትን ስርዓት ወይም ደግሞ ሲስተም ወስዶ በዛ ውስጥ ውሃ እንዲገባ አደረገ። ከዛ በኋላ ወይን አድርጎ አወጣው። እንግዲህ ክርስቶስ ወይን ያደረገው ወይም መጠጥ የሆነው ውሃ ኦርዲናሪ ወይም ኦርዲናሪ ወይን ጭማቂ እንዳልሆነ እንመለከታለን። የማያሰክር፣ እንዲያውም የጣፈጠ ሰዎች ብዙ ኮንሲዩም ሊያደርጉት ወይም ብዙ ሊጠጡት የሚችሉ አይነት እንደሆነ። ምክንያቱም ሰውየው የቤቱ ባለቤት ምንድን ነው እንዴ ይሄ ነገር፣ ሰው መጀመሪያ ትንሽ ጥሩ ነገር መናኛውን ያቀርብና ከጠገበ በኋላ ደግሞ የተሻለውን ነገር ያመጣል። ብዙ ኮንሲዩም እንዳይደረግ ማለት ነው ሰው ይሄኛው ግን አሪፉን ነው መጀመሪያ። ሰው ብዙ ኮንሱም እንዲያደርግ ወይም ብዙ እንዲጠጣ የሚያደርገውን ጥሩውን ጭማቂ ነው መጀመሪያ ያቀረብከው አንተ ለየት ያልክነ ሲሎ ያለ እና እዛ ላይ የወይኑን አይነትም እንትን እንላለን። ግን ከዚህ ጋር ተያይዞም ወደኋላ ሄድ ብለን ስንመለከት ይሄ የመዳን ስርዓት ሙሴ ወደ ሙሴ ወደ ኋላ ዞር ብለን እንድናይ ያደርገናል። ሙሴ ለእስራኤላውያን የመዳን ምክንያት እንዲሆን ወይም አዳኝ እንዲሆን የመጣ ነበረ። ያዳኙ ተምሳሌት ነበረ ወይም የክርስቶስ ምሳሌ። ምክንያቱም ሙሴ ራሱ ምን ብሏል? እንደኔ ያለ ነቢይ ከእናንተ መካከል ያስነሳ ከወንድሞቻችሁ መካከል ያስነሳል ይላል፣ እሱን ስሙት። ኢንፋክት ይሄ ቃል በእግዚአብሔር በራሱ ክርስቶስ በተጠመቀበት ጊዜ በድምጽ የተገለጠው ቃል እርሱ የምወደው ልጅ ይሄ ነው፣ እሱን ስሙት የሚለው ስለዚህ፣ ምንድን ነው ፓራላል ወይም ደግሞ አንድ አይነት እንትኖች እናያለን፣ ከሙሴ ጋር ክርስቶስን። ሙሴ ስለ ክርስቶስ ተናግሯል። ሙሴ እስራኤልን ሲያወጣ ውሃውን ወደ ምንድን ወደ ደም ነበር የቀየረው ምልክት ይሆን ዘንድ። ክርስቶስ አሁን ደግሞ ይሄንን ውሃ ወደ ወይን ሲቀይር ይሄ ተአምሩ፣ ወይን መቀየሩ ሳይሆን ክርስቶስ በእውነት የተባለለት ያ መሲህ እንደሆነ ምልክት የሆናቸው ነው። ምክንያቱም ከዚያ በፊት ማንም ይሄን ያደረገ የለም። ክርስቶስ ላይ ትኩረት እንዲያደርጉ ይሄ ሰው እንደ ማንኛውም አይደለም፣ መሲህ ነው እንዲሉ የሚያደርግ ምልክት ነበረ። ግን ብዙዎች ያንን ሳይረዱ ቀርተዋል። በዛ የነበሩ ዛሬም ትምህርቱን ለኛ ስናደርግ ምልክት የሆኑን ዘንድ በመጽሐፍ ተጽፈው የምናገኛቸው ነገሮች ከራውን ነገር ብቻ አስመልክተውን ዋናውን ክርስቶስ መሲህ የሆነውን አዳኝ የሆነውን ክርስቶስን ሳናይ እንዳንቀር ማስጠንቀቂያ ሆነው ነው የሚታይ። እግዚአብሔር ይባርክ። ውድ አድማጭ ተመልካቾቻችን፣ እንግዲህ ቃና ዘገሊላን እንደዚያየን ያየን ቃና ዘገሊላ ውስጥ የምናያቸው ሌሎችንም ነጥቦች ማንሳት እንችላለን። እስቲ ፓስተር ምን ታነሳለህ ከዚህ ውስጥ? እንግዲህ ወንድሜ ዮናስ እንዳለው በዮሐንስ 21 25 ላይ የምናገኘው ጥቅስ ምን ይላል? ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል። እንግዲህ ይህ የምናየው ዓለም ራሱ እንደ መጽሐፍ ቢሆን እንደ ጥቅልል ቢሆን እዛ ላይ ተጽፎ አያልቅም ማለት ነው። ሶስት ዓመት ተኩል 1260 በየቀኑ የተሰሩ እኛ ዛሬ በመጽሐፍ ቅዱስ የማናውቃቸው ነገሮች አሉ ማለት ነው። ያ በራሱ የሚያስደንቅ ነው። እንግዲህ ወደፊት ከፈጣሪ እንሰማለን ብለን ተስፋ እናደርጋለን። እንግዲህ ተስፋችን በሚገለጥበት በሰማይ ስንሆን ይሄ ግን ምንድን ነው? የገሊላ ቃና ሰርግም ቅድም ሙልነ መጀመሪያው ላይ እንዳነበብክ የዚህ አንደኛው ትምህርት መታሰቢያ ጥቅስ ብዙ የተጻፈ ነገር ባይኖርም ብዙ ምልክት አድርጓል። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን ነው የተጻፈ ቃና ሰርግ ላይ የሚሆነው ኢየሱስ ክርስቶስ መሲህ እንደሆነና የእግዚአብሔር ልጅ እንደሆነ እንድናምን ነው። ዛሬ ብዙ ሰዎች ወይኑ የፈላ ነው ያን ፈላ ነው፣ አይ ወይን ጠጅ ተፈቅዶልናል የጠቃቅን ነገር ላይ አሁን ትኩረት ማድረግ ዋናው ምስሉ እሱ አይደለም። በዛ እየተከራከርን እዛ ላይ በቃ ለማስረዳት ወደ ምሳሌ እየድን ወደ ብሉይ ኪዳን እየድን ጊዜ እንድንፈጅ አይደለም። ያንን የቀየረው ግን ማንነት ላይ ማንነት ላይ ነው እና በጣም የሚገርመው እዚህ ዮሐንስ ሁለት ከአንድ እስከ አስራ አንድ አንብቡና ኢየሱስ በቃና ያደረገውን ደቀ መዛሙርቱ እርሱን ወደ ማመን እንዲመጡ የረዳቸው ምን ነበር ይላል እና ደቀ መዛሙርት መጀመሪያ መጥመቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል አላመኑም ነበር ወይ ብዬ ራሴን ጠይቄ ነበር። ተከትለውት ነበር። ሳያምኑ ነው ወይ የተከተሉት ብለህ ትጠይቃለህ። በዚህ ስፍራ ደግሞ በእርሱ አመኑ ይላል። ምን ማለት ነው? እምነታቸው ልክ እንደኛ ዛሬ በየጊዜው እየዳበረ የሚሄድ ነበር እየጨመረ፣ እየተጠናከረ፣ እያደገ እና ምልክቶቹ ይህንን እምነት ራሱ ከማጠናከር አኳያ የተሰጡ ናቸው። የገዛ ደቀ መዛሙርትን አሁን እነሱ ራሱ እሱ የእግዚአብሔር ልጅ ነው ብለው በኋላ ጴጥሮስ ተናግሯል። አለ አንድ ቦታ፣ አዎ እኔ እናንተስ እኔን ማን ትሉኛላችሁ? ብሏል እና ያ ራሱ ከጊዜ ወደ ጊዜ ሲያደርግ ከሚያዩት ነገር እምነታቸው እንደሆነ እንደዳበረ እናለን እና ተአምራቶቹ የተፈለጉት ቃና ገሊላ ይህንን እምነት ከማምጣት አኳያ ነው። ዛሬም ለእኛ ጥቅሙ ይሄ ነው። ጌታ ያደረገውን በቃሉ የተናገረው እምነት እንዲሆነን እንደሆነ እምነትን ከማጠናከር አንጻር የታለመለትን ግብስ ይመጣ እናለን እና ዮሐንስ 2፡23 ላይ እዚህ ለመጨመር፣ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በሱ አመኑ። ደቀ መዛሙርት አደሉ፣ ሌሎች ሰዎችም አመኑ። ግን ምልክትና ድንቅ ላይ እንዲሆን አይደለም የእግዚአብሔር ሀሳብ፣ እምነት ከዛ የተነሳ እንዲመጣ አይደለም። ግን ይሄ የእምነት ችግር ከሙሴ ጀምሮ እናየዋለን። ቅድም ከመግባታችን በፊት ስንነጋገር ነበር አይደል? ሙሴ እግዚአብሔር ሲልኮ ምንድን ነው ያለው? እኔ ከአንተ ጋር እንደውም ለላኩኝ ማን ልበል ሲል፣ እኔ እኔ ነኝ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችሁ አምላክ እኔ ነኝ። ሙሴ አሁንስ ስትልከኝ እንዲያምኑ ምን ላድርጋል እንደው ከዛ በኋላ ነው በትሩን አውጥቶ በቃ አውጣው አስገባው እዚህ ጋር ለምጽ ይሆናል እያለ ምልክት የሰጠው እግዚአብሔር ከእኔ ጋር ካለ ይበቃል የሚለው እምነት ላይ ገና ሙሴ አልደረሰ እኛም ገና እዛ ላይ እንግዲህ መድረስ ይገባናል እግዚአብሔር ካለ ሌላ ምልክት አስፈልገኝ ሄጄ ለፈሮ ነግራለሁ ሄጄ ለህዝቡ ነግራለሁ ይሰማሉ ብሎ መሄድ ሲጠበቅበት ሙሴ እንኳን ይህንን ምልክት እንደፈለገ እናለና እውነት ነው። መንገዱን የሚያሳዩ ምልክቶች ነው እያየን ያለ ነው። እንደው በዛው ዶክተር ጋር ከመምጣት በፊት ፓስተር የሆነች ሀሳብ ንካልኝና እናልፋል። በነገራችን ላይ ውድ አድማጭ ተመልካቾቻችን ኢየሱስ ወደ ሰርግ ቦታ ነው የሄደው። ሰርግ ደግሞ ከኃጢአት በፊት ተቀድሶ የተሰጠ የእግዚአብሔር ስጦታችን ነው። ስለዚህ እዛ ቦታ ጋር መገኘቱ በራሱ ሊያስተላልፍ የፈለገው ነጥብ እንዳለ ማየት እንችላለን። ሌላው ደግሞ ውሃው የጥምቀትን የሚያሳይ ሲሆን ወይም የመንጻትን ስርዓት እንዳልከው ዶክተር ቅድም ወይኑ ደግሞ በኋላ ላይ የሰጠውን የደህንነት ወይም ደግሞ ስለኛ የሚፈሰውን የክርስቶስ ደምም የሚያሳይ ሀሳብ እንደሆነ እናያለን። ሁለተኛው ምልክት ምንድን ነው? በዮሐንስ 4፡46-54 ላይ ያለ ነው። እሱ ላይ ምን ትላለህ? እንግዲህ በዚህ ስፍራ የምናየው ሁለተኛ ምልክት የሚለው በቃና ሰርግ ላይ ወደ ተደረገው የመጀመሪያ ምልክትም የሚመራ ነው እና አንድ አባት አለ ልጁ ይታመማል ከዛ በኋላ ልጄን ፈውስልኝ የሚል ዋይታ ነው እንግዲህ ይዞ የመጣው ይህ አባት። ዛሬ ልጅ ያለው ሰው እንግዲህ ይሰማዋል። ልጅ ቢታመም ምን ያህል ስሜት ውስጥ እንደሚሰማ ታውቃለህ። እና ኢየሱስ የልቡን አንብቦ ነው ከልጁ ለሕይወት አስጊ ከሆነው አካላዊ ሕመም የበለጠ ከባድ የሆነው መንፈሳዊ ሕመም በአባት ዘንድ እንዳለ ተናገረ እና ጌታ ምንድን ያሉ ዮሐንስ 4፥48፣ አባትየውን ምልክትና ድንቅ ነገር ካላያችሁ ከቶ አታምኑ። እሱ መለኮት ከመለኮት የተነሳ ከመንፈስ ቅዱስ የተነሳ ክርስቶስ ስጋለ ሰው በዚህ ምድር ላይ ሶስት ዓመት ተኩል ያደረጋቸውን አድርጎ ሄዷል። ይህም ነው ለእኛ ዛሬ ፈውስ የሚሆነው የእግዚአብሔር። እግዚአብሔር ይባርክ ፓስተር። በእውነት ውድ አድማጭ ተመልካቾቻችን ብዙ በቀጠልን ነገር ግን ሰዓት ገድቦናል። እንደ መጨረሻ ሀሳብ በእግዚአብሔር በማመን ትክክለኛ የሆኑትን አስተምህሮች እንኳን በመያዝ ነገር ግን ሙሉ ለሙሉ ለክርስቶስ ባለመገዛት ወጥመድ ውስጥ ልንወድቅ እንችላለን። ኢየሱስም ለዛ ነው ድርጊቱን ከአብ ጋር ካለው ጥብቅ ግንኙነት ላይ እንዲሁም መፍረድም ሆነ ሙታንን ማስነሳትም የእርሱ እንደሆነ በዮሐንስ 5፥19-47 ስናይ እነዚህ አሁን ያነሳቸውን ነጥብ መጥምቁ ዮሐንስን፣ ተአምራትን፣ አብን፣ ቅዱሳት መጽሐፍትን በተለይ በተለይ ቅዱሳት መጽሐፍትን ትመረምራላችሁ እኔን የሚያመለክቱ ቢሆንም አላገኛችሁኝም። ምክንያቱም እነሱ ምን የሚሰጡ ይመስሏቸዋል ሕይወት የሚሰጧቸ። ስለዚህ ትክክለኛ አምልኮ ላይ ነን ብለን እያሰብን ክርስቶስን አተነው ይሁን እዛ ጨርቁ የተሰራበት ምስሎች ላይ ብቻ አትኩረን ይሁን ለእንደዚህ ሽባ ለሆንን ሰዎች እንደዚህ ይላል ኢየሱስ። ለስባ ሰው ወይም ደግሞ ለዛ ለአካለ ስንኩሉ ስለ መለኮታዊ እርዳታ የሰጠው ማረጋገጫ አልነበረም። እኔ የእግዚአብሔር ልጅ ነኝ አላለውም። ነገር ግን ሰውየው በመጠራጠር የመፈወስ እድሉንም ሊያጣ ይችል ነበር። ነገር ግን የክርስቶስን ቃል በማመንና እደግመዋለሁ የክርስቶስን ቃል በማመንና እምነቱንም በተግባር በመግለጽ ብርታትን አገኘ። ዛሬ አንድ ነገር እመኛለሁ። ይህ ሽባነታችን ይህ መንፈሳዊ አካላዊ ሽባነታችንን የእግዚአብሔርን የኢየሱስን ቃል በመስማት ያንንም ቃል በማመንና ወደ ተግባር በማምጣት ነፃነት እንድናገኝ እግዚአብሔር ይርዳን። ለነበረን ጊዜ ለቆይታችን ሁሉ ክብሩን እግዚአብሔር ብቻ ይውሰድ። ስለነበራችሁም ጊዜ አመሰግናለሁ። ሳምንት በአዲስ ርዕስ እንገናኛለን። የዛ ቀን ይበለን። መልካም ጊዜ። ጸሎት እናደርግና እንጨርሳለን። ቅዱስ መሐሪ፣ ሁሉን ቻይ የሆንክ እግዚአብሔር እናመሰግናሃለን፣ እነሆ አብረህን ስለነበርክ አባት ሆይ፣ ዛሬ ያነሳናቸውን ነጥቦች የበለጠ ደግሞ እንድናስተውል መንፈስ ቅዱስህን ስጠን። ጌታ ሆይ፣ የሚሰሙትን ጆሮዎች፣ የሚያዩትን አይኖች አንተ ባርካቸው። ደግሞም ጌታ ሆይ፣ አንተን እንዳናጣ የአንተን እውነት ይዘናል ብለን ከአንተ ውጭ እንዳንቀር አንተ እርዳን። ጌታ ሆይ ለሚቀጥለው ትምህርት አድርሰን በናዝሬቱ በኢየሱስ ስም